የፌዴራሉ የሀገር መከላከያ ኃይል በምዕራብ ወለጋ የአየር ድብደባ እንዳካሄደ የሚገልጹ ዘገባዎች መሰረተ ቢስ ናቸው ሲል የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የጽህፈት ቤቱ ቃል አቀባይ ቢለኔ ስዩም እንዳሉት በአካባቢው የነበረው ቁሳቁሶችንና ወታደሮችን በሄሊኮፕተር የማመላለስ ተግባር ብቻ ነው። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ሚዲያና የዲጂታል ክፍል ኃላፊ የሆኑት ቢለኔ ስዩም ዛሬ የሰጡትን መግለጫ የተከታተለው ባልደረባችን የአዲስ አበባ ዘጋቢ እስክንድር ፍሬው ነበር። እነሆ የፌዴራሉ የአገር መከላከያ ኃይል ምዕራብ ኦሮሚያ ቄለም ወለጋ መግባቱ ከተገለጸ በኋላ የመጀመሪያ የሆነ መግለጫ ነው ዛሬ በጠቅላይ ሚኒስትር ጽህፈት ቤት የተሰጠው። መግለጫውን የሰጡት በጽፈት ቤቱ የፕሬስ ክፍል የውጭ ቢዲያና ዲጂታል ክፍል ኃላፊ ቢለኔ ስዩም ከጠቀሷቸው ጉዳዮች አንዱም ይሄው የአገር መከላከያ ኃይል እንቅስቃሴ ነው። የመከላከያ ኃይሉ በቄለም ወለጋ አካባቢ የማረጋጋት ስራ እየሰራ መሆኑን ያመለከቱት ምዕራብ ኦሮሚያ በተለይም ቄለም ወለጋ ይንቀሳቀሳሉ ያሏቸውን የኦነግ ኃይሎች ጸረ ሰላም ሲሉ የገለጹት ቃል አቀባይዋ ማሰልጠኛ ቦታቸውም በዚሁ አካባቢ እንደሚገኝ አመልክተዋል። የፌዴራሉ የአገር መከላከያ ኃይል በዚሁ አካባቢ የአየር ድብደባ አካሄደ በሚል የተሰራጩ ዘገባዎች ግን የተሳሳቱ ናቸው ብለዋል። የሀገር መከላከያ ኃይሉ የአየር ድብደባ እንዳካሄደ የሚገለጸው ዘገባዎች በማህበራዊ ሚዲያ ሲሰራጩ እንደነበር እረዳለሁ። በአየር ክልሉ ላይ ግን እንቅስቃሴ ነበር። ምክንያቱም ቀደም ሲል እንደገለጽኩት እነዚህ ህገ ወጥ አካላት በርካታ መንገዶችን ሲዘጉ ነበር። እናም ብሔራዊ የመከላከያ ኃይሉ የማረጋጋት ስራ ለመስራት ወደ አካባቢው ለመግባት ያደረገው እንቅስቃሴ በነዚህ መንገዶች መዘጋት ተጓቶ ነበር። በመሆኑም በአካባቢው የአየር ክልል ላይ ቁሳቁሶችንና ወታደሮቹን በሄሊኮፕተር የማንቀሳቀስ እንቅስቃሴ ነበረ። በአካባቢው እየተካሄደ ያለውን በተሳሳተ መንገድ የመረዳትና የመተርጎም ሁኔታ ሊኖር ይችላል። በአካባቢው የሚንቀሳቀሱት የኦነግ ኃይሎች በበርካታ ሕገወጥ ተግባራት ተሰማርተውና በነዋሪዎች ላይም ከፍተኛ በደል ሲያደርሱ መቆየታቸውን ነው ቃል አቀባዩ አያብራሩት እንደሰማችሁት፣ የመንገዶች መዘጋት፣ የከባድ መኪናዎች መታገት፣ ሰፋ ያለ መፈናቀል ተከስቷል። በአንዳንድ የኦሮሚያ አካባቢዎች ከእነዚህ ጸረ ሰላም ኃይሎች አስተሳሰብ ጋር የማይስማሙ የሕብረተሰብ ክፍሎች ላይም የተፈጸሙ የመብት ጥሰቶች አሉ። ይህ ደግሞ የሴቶችን ተገዶ መደፈር የጦር መሳሪያ ዘረፋና ድብደባ አስከትሏል። ከአካባቢው የተመለሱ ሰዎች የሰጡትንና በስፍራው በሚንቀሳቀሱ ጸረ ሰላም ኃይሎች ምክንያት እንዴት የዕለት ተዕለት ተግባራቸውን ማከናወን እንዳልቻሉ የሚገልጹ ምልክቶችም አሉ። በቅርቡ ደግሞ ባለፉት ጥቂት ቀናት የተደራጀ የባንክ ዘረፋ ታይቷል። የመንቀሳቀስና ኢትዮጵያውያኑ በለውጡ ምክንያት እየተጠቀሙባቸው ያሉ መብቶች መገደብም በእነዚህ ጸረ ሰላም ኃይሎች ምክንያት በአንዳንድ የኦሮሚያ አካባቢዎች ታይቷል። እናም በአካባቢው ባሉ ነዋሪዎችና በኦሮሚያ ብሔራዊ ክልላዊ መንግስት ጥያቄ የፌዴራል የመከላከያ ኃይል ከሁለት ሳምንታት በፊት ጀምሮ የማረጋጋት ስራ ሲሰራ መቆየቱን ቃል አቀባዩ ተናግረዋል። የመከላከያ ኃይሉ በዚህ እንቅስቃሴ ውጤት እያስገኘ መሆኑንም ነው ያስታወቁት። አካባቢው ተረጋግቷል። የተለመዱ ተግባራትም መቀጠል ጀምረዋል። በተደራጀ የባንክ ዘረፋ የተሳተፉ ግለሰቦችም ቁጥጥር ስር ውለዋል፣ ለፍርድም ይቀርባሉ። የታጠቁ ኃይሎችም ትጥቅ እንዲፈቱ ተደርጓል። እናም የመከላከያ ኃይሉ በዚህ አካባቢ እያደረገ ያለው የተለያየ ገጽታ ያለው እንቅስቃሴ ነው። እስካሁን በተደረገው እንቅስቃሴ አመርቂ ውጤቶች መገኘታቸውን የገለጹት ቢለኔ ስዩም የመከላከያ ኃይሉ ስራ መቼ እንደሚጠናቀቅ ግን ከወዲሁ መናገር እንደማይቻል አመልክተዋል። ከአሜሪካ ድምጽ የቀረበ ጥያቄ ሲመልሱ ይህንኑ የጠቆሙት በዚህ ጉዳይ ላይ መረጃ እንዳገኘን እናሳውቃችኋለን። ቀደም ሲል እንደገለጽኩት የመከላከያ ኃይሉ የማረጋጋቱን ስራ የጀመረው ከሁለት ሳምንታት በፊት ነው። እነዚህን የጸረ ሰላም ኃይሎች በሙሉ ከመቆጣጠር አንጻርም ከፍተኛ ውጤት አስመዝግበዋል። የተወሰነ ስራ ግን ይቀራል። ይህ ተልኳቸውን፣ ማለትም የአካባቢውን ጸጥታ የማረጋገጡ ስራ መቼ እንደሚጠናቀቅ መረጃ እንዳገኘን እናሳውቃችኋለን። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ሚዲያና የዲጂታል ክፍል ኃላፊ ቢለኔ ስዩም በዛሬው ጋዜጣዊ መግለጫ በሌሎች ወቅታዊ ጉዳዮችም ላይ ማብራሪያ ሰጥተዋል። Lamirik Adams Radio, Sekunder Freo ke Adi, sababak.